የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በ27ተኛው ዓመታዊ ክብረ በዓሉ ለልዩ እውቅናና ክብር ካበቃቸው ዘጠኝ ኢትዮጵያውያን አንዷ ናቸው። የፌዴራል ጠቅላይ ፍርድ ቤት ፕሬዝደንት ወይዘሮ መዓዝ አሸናፊ በቅርቡ ከዋሽንግተን ዲሲ ወጣ ብላ በምትገኘው የአየትስፍል ከተማ የተካሄደውን ስነ ስርዓት ተንተርሰን በሽልማቱና በኃላፊነት በሚመሩት የፌዴራል ጠቅላይ ፍርድ ቤት ስራ በኢትዮጵያ የፍትህና የህግ ጉዳዮች ዙሪያ አወያይተናቸዋል። የቃለ ምልልሱን የመጀመሪያ ክፍል ባለፈው ቅዳሜ አሰምተን ሁለተኛውንና የመጨረሻውን ክፍል ዛሬ ይዘን ቀርበናል። ወይዘሮ መዓዛ አሸናፊን ያወያየው አሉላ ከበደ ነው። እልባት ካደረገበት ይንደረደራል። ወይዘሮ መዓዛ፣ ምናልባትም ለመጠየቅ ቀላል በቅጡ ለመረዳት በተጨባጭ ግን ከባድ የሚመስለኝን ጥያቄ ላስከትል። በፍትህ ስርዓት ውስጥ ያሉትን ችግሮች አፋጣኝ መልስ መስጠት የሚፈለገውን ያህል እንደማይቻል እናውቃለን። ነገር ግን ከቀደመው ስርዓት የተወረሱ በዳኝነቱም ቀደም ሲል ጠቅላይ ሚኒስትሩ በአመኑና እና በተቀበሉት ችግሮች የተሳተፉ ወገኖችም የዚህ የተሸጋገረው ስርዓት አካል ናቸውና እንዴት ነው የቀደሙ ልማዶች እንዳይመጡ ማድረግ የምንችል? እንዴትስ ነው ህዝቡ አመኔታን ማግኘት የሚቻለው? በፍትህ ስርዓቱ እምነት ማሳደርን የመሰለ ትልቅ ነገር እንዴት ነው የሚፈጠረው? ያው እንግዲህ በፍትህ ስርዓቱ እምነት ማሳደር በርካታ እርምጃዎች ይጠይቃል። የመጀመሪያው እርምጃ ብቃት ያላቸው፣ ችሎታ ያላቸው፣ በጨዋነታቸው ደግሞ ኢንቴግሪቲ የምንለው በጣም ከፍተኛ ሁኔታ የሚጠሩ ሰዎች ዳኛው ነው መቀመጥ አለባቸው። ምክንያቱም የዳኝነት ስራ ቢያንስ እኛ ሀገር ለጊዜው በሰዎች የሚሰራ ነው። ከፍተኛ ቴክኖሎጂ ድጋፍ የለበትም። ሌላ ጋ አሁን ብዙ ነገር አሁን ቴክኖሎጂ ፕሮሰስ እያደረገ ነው። እኛ ጋር ግን ለጊዜው በሰው በሰው ነው የሚሰራው እና ይሄ በጣም አስፈላጊ ነገር ነው። ስለዚህ ዳኞቻችንን በተወሰነ ደረጃ ባለው በሀገሪቱ አቅም ይህንን የሚያሟሉ መሆናቸውን ማረጋገጥ አለብን። ያሉትን ዳኞች ሁኔታ መመልከት ይኖርብናል። በጣም አብዮታዊ በሆነ መንገድ ሳይሆን በጣም ስሳትል በሆነና ህጉን በማይነካ መንገድ ነገር ግን በተለይ ደግሞ ከአሁን በኋላ ዳኞች ሲመለመሉ፣ ዳኞች ሲመረጡ ማን ናቸው ችሎታቸው ምንድን ነው ህብረተሰቡ እንዴት ነው የሚያውቃቸው የሚለውን ነገር በደንብ መመርመር አለብን። እዚህ ሀገር አንተ ስትኖር ታውቀዋለህ። ዳኞች ሲመረጡ በተለይ ፌዴራል ፍርድ ቤት ዳኞች በተለይ ወደ ከፍተኛ ፌዴራል ሌቭል የሚሰሩ ዳኞች በጣም በጣም በጣም ከባድ ሂደት ውስጥ ነው የሚያልፉትና እኛም ወደፊት የዳኞች ምልመላ በዛ መልኩ መሄድ አለ። የህብረተሰቡን አመኔታ ለመጨመር። ሁለተኛ የመዝገብ አያያዛችንና የኬዝ የይግባኝ መብት ያልተገደበ መብት ከፍተኛ ችግር እያመጣ ይህንንም በህግ መልክ ማስያዝ አለብን። ጠቅላይ ፍርድ ቤት አስራ አራት ሺህ መዝገብ በአመት እንዲያ ይገደዳል። ይሄ ትክክል አይነት አሰራር አይደለም። እንደገና የዚህ ሳምንቱን ኦብዘርቬሽን ልንገርህ። ጠቅላይ ፍርድ ቤት እዚህ ልክ ነው። በአመት ስድስት ሺ አቤት ታሄድላቸዋል የሚያዩት ስንት መሰለህ? ሰማንያ ይሄ ምንድን ነው? ከፍተኛ የሆነ አገራዊ ኢምፓክት ያላቸው የአንድ ሰው ወይ የሁለት ሰው የቤት ክርክር አይደለም። የአገር ላይ ኢምፓክት ያለው ነገር ሁለተኛው ነገር ደግሞ ሕገ መንግሥቱን የጣሰ ሕግ በስቴቶቹም ይሁን በሀገር ደረጃ ሕግ አለ ከተባለ ያን ሕግ የተንተራሰ ነው። እነዚህ ሁለቱ ጉዳዮች ብቻ ላይ ነው ውሳኔ ሰጡትና የዚህ ጉዳይ አመጣጥና የዚህ የገደብ የሌለው የግባኝ እሱ ካልቀረ አመኔታ ልናመጣ እንችልም። ምክንያቱም በተወሰነ ዳኛ ይሄን ሁሉ ጉዳይ ልመልከት ስትል የግድ ጥራቱ መበላሸቱ አይቀርም። ስለዚህ በዚህ ላይ ህብረተሰቡ ሊስማማ የሚገባ ይመስልኝ። ወይዘሮ ማዕዛ ትልቁን ነገር አንስተዋል። ሌላ ማከሚያ የሚሆኑን በላቸው እርምጃዎች በተጓዳኝ ይኖሩ ይሆን? ህብረተሰብ ውስጥ ሊፈጠሩ የሚችሉ ያና መኔታ እንዲያሳዱ ዛሬም ግጭቶች፣ ዛሬም የፍትህ ማጣት ጥያቄዎች አሉ። እሱ እንግዲህ ሰፋ ያለ ጥያቄ ነው። ያው ነው የጠየከኝ አጠቃላይ አገሪቱ ውስጥ በሂደት ሰላምና መረጋጋት መምጣት አለበት። ያ መሰረት ካልያዘ ሌላ የምንነጋገረውን ነገር ሁሉ ለመፈጸም በጣም አስቸጋሪ ነው የሚሆነው እና እኔ ትልቅ ተስፋ አለኝ። አሁን ይሄ የተስፋ ጊዜ ነው። አንዳንድ ሰዎች ኢትዮጵያ ውስጥ ያለው ለውጥ በቃ ጊዜው አሁን ነው፣ ይሄ የኢትዮጵያ ጊዜ ነው የሚሉ ሰዎች አሉ። እኔም ከዛ ጋር መስማማት ሁኔታ አለኝ። ስለዚህ ይሄንን ሰላምና መረጋጋት ካላመጣን ለማንኛውም ስራችን ሁሉ እንቅፋት ነው የሚሆነው። የህግ መከበር ደግሞ ለሰላምና መረጋጋቱም አስተዋጽኦ ነው የሚያደርገውና በዚህ ረገድ ቀጣይ ስራዎች መሰራት አለባቸው። እኛ በፍርድ ቤት በኩል እንዳልኩ በመደበኛ ስርዓቱ የምንሰራው ስራ አለ። ከዛ ውጪ ደግሞ የሰላምና የእርቅ ኮሚሽን ተቋቁሟል። ከእነሱ ጋርም በመሆን ደግሞ ከመደበኛ ስርዓት ውጪ ህዝቡን ማቀራረብ ፍትህን እንተዋለን ማለት አይደለም። ተጠያቂ የሚሆነው ተጠያቂነቱን የሚቀበልበት የተጎዳው ደግሞ ካሳ የሚያገኝበት ምልክታዊ ቢሆን ማለት ነው። ይህ የትኛው ዘዴ ነው ለእኛ የሚሆነው ለእኛ ባህል የሚሆነ የትኛው ዘዴ ነው የሚለውን ደግሞ የሰላምና ኮሚሽን እርግጠኛ ነኝ እያሰቡበት እየሰሩ ነው ያሉት። በዚህ እንግዲህ እኛም ጋር መመካከራችን የምራ ይሆን ወጋችን መቋጫ፣ መጨረሻ ጥያቄ ሲኖሩ በርካታ የሕግ ማሻሻያዎች እየተሰሩ መሆናቸውን ለምርዳች ብዙዎቹ ቀደም ሲል በርካታ ጥያቄ ይቀርብባቸው የነበሩ ጉድለት መሆናቸው የታወቁ ች ናቸው አንዳንዶቹ አዳዲስ ጠባ ያላቸው ቴክኖሎጂን የሚመለከቱ የጥላቻ ወንጀል የሚባለው ጠጣን ነው። በአማርኛ ተዛማጅ ትርጉም ከሆነ አሻሚ ነው። የግለሰቦችን መብት ከመሽረፍ እና መብትን ከማስከበር መካከል ቀጭን መስመር ያለ ይመስላል። አሁን ያለበትንም የግል ሆነ ማስተያየት አቅም እንግዲህ አንድ ሀገር ውስጥ ሪፎርም ለማካሄድ በተለይ አሁን በሚታሰበው ደረጃ ሰፋ ያለ ሁሉንም የሚያጠቃልል ሪፎርም ለማካሄድ የግድ የሕግ መሰረቱ መኖር አለበት፣ ሕግ መሰረቱ መስተካከል አለበት እንዳልከው ነው። አንዳንድ ሕጎች ቀደም ሲልም ጀምሮ በመሻሻል ሂደት ውስጥ የነበሩ ናቸው። ለምሳሌ የንግድ ሕጉ በጣም ለረጅም ጊዜ ሲንከባለል የቆየ ነው። ወንጀል ስነ ስርዓቱ በተመሳሳይ ሁኔታ የቆየ ነው። ሌሎቹ ደግሞ እንዳልከው ካለው ሁኔታ ልንራድንመድበት ከምንፈልገው አንጻር አዳዲስ ህጎችም አሉ። የመናገር የመጽፍ ነጻነትን አስመልክቶ ያነሳው ጉዳይ ረቂቁን አላየሁም፣ እውነቱን ለመናገር ውይይቱንም አልተከታተልኩም። ነገር ግን እዛ ጋር ከፍተኛ ጥንቃቄ ማድረግ አለብን። ምክንያቱም የመናገር ሀሳብን የመግለጽ ነጻነት ለአንድ ህብረተሰብ በጣም በጣም ወሳኝ ወሳኝ ጉዳይ በመሆኑ አንዳንድ የማይፈለጉ ነገሮችን ልክ ነው፣ ወደ ህግ መስመር ማምጣት ያስፈልጋል። ነገር ግን ደግሞ እኔ አሁንም ቢሆን ሀሳብን በነጻ ለመግለጽ ነጻነት ሰፊውን ሰፊውን መብት የሚተው ህግ እንደምናወጣ ተስፋ አደርጋለሁ። የመጨረሻ ጥያቄ የግሎ ነው ይሆን በኃላፊነቱ ለውጥ እንዲመጣ የሚሰሩባቸው ጉዳዮችን አንስተናል። ሌሎችም እንደሚኖረው አምናለሁ። በግሎ ግን ምን እውን ሆኖ ማየት ይመኛል? የአዲስ ጅምር የሚታይበት ስርዓት ነው። ለውጦች ያሉትን ያህል ፈተናዎችም እድሎችም አብረው የመጡበት ነው። በግሎ ግን ምን ማየት ይፈልጋሉ? እንግዲህ በግሌ የምናየው እንደ የአጭር ጊዜውን በተጠይቀኝ ዲሞክራቲክ የሆነ ምርጫ ኢትዮጵያ ውስጥ ተካሂዶ በህጋዊ መንገድ ነጻና ትክክለኛ ምርጫ ተደርጎ ስልጣን የሚይዝ መንግስት አቋቁመን ከዛ ወደ ተቋም ግንባታ አተኩረን እሱን ስራ እንድንሰራ ደግሞ መብቱንም የሚያውቅ ግዴታውን የሚያቅ ህብረተሰብ እያሳደግን እንድንሄድ ነው ተስፋ የማደርገው። ከሁሉም በላይ ከሁሉም በላይ ደግሞ ልጆቻችንንም ተማሪዎችንም አብሮ ለመኖር ለማደግ፣ በስርዓት መኖር እንዳለብን በመደበኛ ህግም ሆነ መደበኛ ባልሆነ ህግ አስተብረናቸው የበቃ የበቃ ዜጋ ይዘን ወደፊት ብንሄድ እኔ ከፍተኛ ምኞት ይሄ ነው። ተቋም መገንባት፣ ህብረተሰቡ አስተሳሰብ ላይ መስራት፣ በሰለጠነ መንገድ ዴሞክራቲክ በሆነ መንገድ መንግስት ስልጣን ላይ ማምጣት ብንችል መሰረታዊ ነገሮችን አድርገናል ብዬ አስባለሁ። ትልቅ ምኞት ነው። መንገዱ ተጀምሯል። ወይዘሮ ማዕዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ ለጊዜው አመሰግናለሁ። ጊዜ ሰ አመሰግናለሁ።